በኮልፌ ቀራኒዮ ቆሼ ተብሎ በሚጠራው ስፍራ በደረሰው አደጋ ጉዳት ያጋጠማቸውን ሰዎች የማቋቋሙ ስራ የአዲስ አበባ ከተማ አስተዳደር እንደሚፈጽመው የአስተዳደሩ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አስታውቀዋል። ቀደም ሲል በዜናውም እንዳነበብ ነው በአደጋው የሞቱ ሰዎች ቁጥር 113 መሆኑን ተናግረዋል። የአደጋው መንስኤ እስከ ዛሬ አልታወቀም ብለዋል። ከሀገር ውጭና ከውጭ ባለሙያዎች ጋር የተዋቀረ አንድ አጥኝ አካል እንደሚቋቋምም ተናግረዋል። መለስካቸዋም ዝርዝሩን ልኮልናል። መጋቢት ሁለት ቀን 2009 ዓ ም በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረደ አንድ ልዩ ስሙ ቆሸ ተብሎ በሚታወቀው ስፍራ ምክንያቱ ተለይቶ ባልታወቀ ሁኔታ በተደረመሰ የቆሻሻ ክምር በደረሰው ጉዳት ለተጎዱ ሰዎች የሚሰጠው እርዳታ እንደቀጠለ መሆኑን የከተማው አስተዳደር እየገለጸ ይገኛል። ይሁንና በተለያዩ የዜና ማሰራጫዎች እንደሚዘገበው ተጎጂዎች በቂ እርዳታ እንዳላገኙ ይናገራሉ። ከዚያም ባሻገር በአደጋው ምክንያት ሕይወታቸውን ያጡትን አስከሬን በማፈላለጉ ስራም በበቂ ሁኔታ እየተካሄደ አይደለም ብለው የሚወቅሱ እንዳ እንዳሉም ይታወቃል። የከተማው አስተዳደር የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ወይዘሮ ዳግማዊት ሞገስ በበኩላቸው የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር የአስቸኳይ ሁኔታ እርዳታ በመስጠትም ሆነ የአስከሬን ፍለጋውን ባላቅም ሁሉ እያከናወኑ እንዳሉ ተናግረዋል። በተለይ በአሁኑ ጊዜ አስተዳደሩ ትልቅ ትኩረት ከሰጣቸው ስራዎች አንዱ በአደጋው ጉዳት የደረሰባቸውን ወገኖች የማቋቋሙ ተግባር ነው ይላሉ ወይዘሮ ዳግማዊት ሞገስ። እነዚህን ሰዎች የማቋቋም ሁኔታ በኃላፊነት ወስዶ የሚፈጽመው ተግባር ነው የሚሆነው። እንግዲህ የማቋቋም ስንል ብዙ ነገሮችን ያካትታል። ያንንም ለመመለስ እንዲያስችል ምንድን ነበሩ የነበሩት ነገሮች ምን ያህል በምን መጠን የሚለውን ራሱን የቻለ መረጃ የሚያሰባስብ አካል ተደራጅቶ ስራውን በስፋት ሄዶበታል። ጥቂት ነገሮች ናቸው የሚቀሩት። ለማጠቃለል ያንን እንደ መነሻ ይዘን በአማራጭ ያስቀመጥናቸውን ሀሳቦች ይዘን ከተጎጂዎች ጋር በጋራ ተመካክረን ያሉትን አማራጮች አሳይተን ከእነሱ ጋር የምንወስነው ይሆናል ማለት ነው። ግን የማቋቋሙን ስራ የከተማ አስተዳደሩ ወስዶ የሚፈጽመው ይሆናል። በተለያዩ የመገናኛ ብዙሃን እንደሚዘገበው በአደጋው ሕይወታቸውን ያጡት ሰዎች ቁጥርም የተለያየ ነው። አንዳንዶቹ እስከ 125 ያደርሱታል፣ ሌሎች ደግሞ 116 ይላሉ። የኢትዮጵያ መንግስት ይህን ቁጥር 113 ነው ይላል። ይሁንና ፍለጋው አሁንም እንደቀጠለ ያስረዳል። ወይዘሮ ዳግማዊት ቁጥሩን ከዚህ በላይ ያደረጉት ዘገባዎች የመረጃቸውን ምንጭ እንደማይጠቅሱ ያስታውሱና የሚከተሉን ይላሉ። ያው እንግዲህ እስካሁን ባለው ሂደት የአደጋው ቁጥር 113 ነው የደረሰው። ከዚህ ቀደም ከተገለጸው ልዩነት የለው። 38 ወንድ፣ 75 ሴቶች ናቸው። መረጃውን በተደራጀ መንገድ የደረስንበትን ደረጃ በጣም ተከታታይነት ባለው መልኩ ክቡር ከንቲባው ለህዝቡ መረጃ እየሰጡ ነው። ያው እንግዲህ ፍለጋውን በተመለከተ በህይወት የሚኖር ሰውም ብቻ ሳይሆን ህይወቱም ያለፈ ዜጋችንን በክብር ማሳረፍ ስላለብን ፍለጋው አሁንም ቀጥሏል። በጣም እርግጠኞች መሆን አለብን። የቆመ ነገር የለም። የአደጋውን መንስኤ በተመለከተም ወይዘሮ ዳግማዊት ይህን ብለዋል። እንግዲህ እስካሁን ባለን መረጃ የአደጋው መንስኤ ይሄ ነው የሚል ምንም ምክንያት ማግኘት አልቻልንም፣ የለንም ግን መንስኤውን የሚያጠና አንድ አካል ከአዲስ አበባ ዩኒቨርሲቲ እና ከቴክሳስ ዩኒቨርሲቲ ሰዎች እየመጡ ነው። እዚህ አዲስ አበባ ያለውን ዩኒቨርሲቲ ቲም በጋራ ሆኖ ምን ሲሆንም እንዲያይና ምክንያቱን አውቀን ቀጣይም ጥንቃቄ እንዲደረግ የሚያስችል አንድ አካል ተደራጅቶ ስራውን እየሰራ ነው ያለው። ከአምነስቲ ኢንተርናሽናል ጀምሮ የተለያዩ አካላትና በሀገር ውስጥም አንዳንድ ተቃዋሚ ፓርቲዎች በደረሰው አደጋ መንግስትን ተጠያቂ አድርገዋል። መንግስት ኃላፊነቱን በትክክልና በሚገባ አልተወጣም በማለትም ነቅፈዋል። የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ዳግማዊት ግን ያልታሰበ አደጋ ገጠመን እንጂ ስራ ተጀምሮ ነበር ይላሉ ወደ ዘጠና ሄክታር አካባቢ የሚሆነው መሬት ላይ ነው ያለው የቆሻሻ የመድፋት ስራ የሚሰራው። ስለዚህ ችግሩ ቀደመን እንጂ ባልታሰበ ሰዓት ድንገተኛ አደጋ ገጠመን እንጂ ለከተማችን ነዋሪ የተሻለ አካባቢን ለቆሻሻ አሰባሰቡም እና ለአጠቃላይ ሂደቱም ጅምር ስራዎች ነበሩን በሂደት ላይ ያሉ። በዚህ ደረጃ ነው የከተማ አስተዳደሩ አስቦ አቅዶ እነዚህን ተግባራዊ ለማድረግ ሲንቀሳቀስ የነበረው ማለት ነው። አሁን ቆሻሻ ከሚጣልበት ወደ አስር ሄክታር ከሚጠጋ ስፍራ ሌላ በቀረው 26 ሄክታር ላይ የኃይል ማመንጫ ፕሮጀክት እንደተተከለና ይኸው የኃይል ማመንጫ ፕሮጀክት በመጪው ሰኔ ወር ስራ እንደሚጀምር፣ ሌላው የመናፈሻ ስፍራ እንደሚሆን ኃላፊዋ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ